የአሜሪካ ድምፅ ነው በ 19 በ 25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሚያዝያ 20 2015 ዓ ም ስርጭታችን ጀመረ

በአማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ የሽጥላ ግድያ የተጠያቂነት አለመኖሩን ተከትሎ የመጣ መሆኑን አበን ገለጸ።

እንዲረጋገጥ እና የእንደዚህ አይነት ከፍተኛ አመራሮች ከዚህ በፊት የሚፈጸሙ ግድያዎች ተጣርተው በተገቢ ሁኔታ ፍትሀ ለሚሰጠቱ ሀገሮችን ለእንደዚህ አይነት ጉዳይ ተጨማሪ ምክንያቱ ነው መቀጠል እና ወንጀለኞች እንደፈለጉ የሚሆኑበት ሀገር እየሆነ መሄዱ ያሳስበናል። እንደዚህ አይነት ወንጀሎች ከተፈጸሙ ወንጀለኞችን ለይቶ በማደን በገቢ የሆነውን እርምጃ መውሰድ ከመንግስት የሚጠበቅ ከፍተኛ ኃላፊነት ነው። ይሄ

የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ የሆኑትን አቶ ጣሂር መሐመድን ነው የሰማቸዋቸው። በዚህ ዙሪያ የተሰናዳው ሙሉ ዘገባ በዛሬው አብይ ርሳችን ላይ ይቀርባል። በሌላ ዜና ደግሞ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ የሚደረገው ውይይት ቀጥሏል። ካርቱም መውጣት ሳናቸው ስደተኛ ዓለም አቀፍ ተቋማትንም እየተማጸኑ ይገኛሉ። እነዚህና ሌሎች በዛ ያሉ የአገር ውስጥና ዓለም አቀፍ ዘገባዎች በምሽቱ ዝግጅት ይደመጣሉ።

አብሬያችሁ በመስተንግዶ የምቆየው ሀብታሙ ስይም ነኝ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ ያቀናብርልናል።

በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደግፋ እንዲሁም የዌብና ማኅበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውናለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን አብራችሁ እንድትቆዩ አስቀድመን እንጋብዛለን። አሁን ቀዳሚው ዝግጅታችን ይደመጣል አበይት

ዓለም አቀፍ ዜናዎች ነው። ጤና ይስጥልኝ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። የሱዳን ተፋላሚ ወገኖች ተኩስ አቁሙን ለማራዘም የተስማሙ ቢሆንም ትናንት ተዋጊ ጀቶች ዋና ከተማዋ ካርቱም ያሉ የፈጥኖ ደራሽ ኃይሉን ይዞታዎች መደብደባቸው ተሰምቷል።

የጦር ሰራዊቱና ፈጥኖ ደራሽ ኃይሉ በተደጋጋሚ ሲጣስ የነበረውን ተኩስ አቁም እንዲያራዝሙ ሳውዲ አረቢያና ዩናይትድ ስቴትስ ግፊት ማድረጋቸውን ተከትሎ ጥቂት ሰዓት ሲቀረው በተጨማሪ 72 ሰዓት ለማራዘም መስማማታቸውን ይፋ አድርገዋል። ውጊያው እንዲቆም ጥረት ሲያደርጉ የቆዩት የውጭ አካላት ተወካዮች በተኩስ አቁሙ መራዘም መደሰታቸውን ገልጸዋል።

የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ ብሪታንያና ዩናይትድ ስቴትስ የጋራ መግለጫ አውጥተዋል። ሁለቱ ወገኖች ይበልጡን ዘላቂ በሆነ መንገድ ግጭቱ እንዲቆም ወደሚያስችል ንግግር ለማምራት ብሎም የሰብዓዊ ረድኤት ያለ እንቅፋት መግባት ለማስቻል ዝግጁ መሆናቸው አስደስቶናል ብለዋል። የተራዘመው የተኩስ አቁም ውል እስከ መጪው እሁድ እኩለ ሌሊት እንደሚዘልቅ ነው የተመለከተው።

ስምምነት ቢደረግም ታዲያ ትናንት ተዋጊ አውሮፕላኖች በዋና ከተማዋ ሰሜናዊ ጠርዝ አካባቢ ሲበሩ እንደነበረ የመድፍና የከባድ አውቶማቲክ መሳሪያ ተኩስም ይሰማ እንደነበር እማኞች ገልጸዋል።

ነገ ቅዳሜ ሁለት ሳምንት በሚሞላው የሱዳኑ ውጊያ ቢያንስ 512 ሰዎች ተገድለዋል፣ 4193 ሰዎች መቁሰላቸውንም የሀገሪቱ የጤና ሚኒስቴር መረጃ ያሳያል። ዳርፉር ውስጥም ውጊያው እንዳገረሸነው ዘገባዎች ያመለከቱት

የጦር ሰራዊቱ በዩናይትድ ስቴትስ እና በሳውዲ አረቢያ የተሸመገለውን የተኩስ አቁም ጥሶ እምዱርማን ከተማ የሚገኘውን ካምፓችንን በአውሮፕላን ደብድቦብናል ሲል ፈጥኖ ደራሽ ኃይሉ ወንጅሏል። የጦር ሰራዊቱ በበኩሉ ፈጥኖ ደራሹን ተኩስ አቁሙን ጥሷል በማለት ይከሳል።

ይህ በዚህ እንዳለ ዛሬ አርብ ዜጎቹን ለማውጣት የተጓዘ የቱርክ አውሮፕላን ኡምዱርማን አውሮፕላን ጣቢያ ሊያርፍ ሲል እንደተተኮሰበት የቱርክ የመከላከያ ሚኒስቴር አስታውቋል። በሰው ላይ ጉዳት እንዳልደረሰ ነው የገለጸው። የጦር ሰራዊቱ አውሮፕላኑ ላይ የተኮሰው ፈጥኖ ደራሹ ኃይል ነው ሲል ፈጥኖ ደራሾቹ ደግሞ የጦር ሰራዊቱን ሀሰተኛ ክስ ያሰራጭብናል በማለት ወንጅለው ክሱን አስተባብለዋል።

ይህ በዚህ እንዳለ የሱዳን አጎራባች አገሮች ጦርነቱን ሸሽተው ለሚሰደዱ ሰዎች ድንበራቸውን እንዲከፍቱ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ተማጽኖ አቅርበዋል። ውጊያው በአስቸኳይ እንዲገታ እና ሁሉም ወገኖች ፍሬያማ የሰላም ጥረት እንዲጀምሩ የመንግስታቱ ድርጅት ዋና ጸሐፊ ያደረጉትን ተማጽኖ የዩኤንኤችሲአር ከፍተኛ ኮሚሽነር ፊሊፖ ግራንዴም ደግመው አሰምተዋል።

በሱዳን ወቅታዊ ይዞታ ላይ ያተኮሩ ዘገባዎች በመጽሔት ክፍለ ጊዜ እናቀርባለን። ማሊ እና አጉራባቿ አልጄሪያ የሰሜናዊ ማሊው የሰላም ውል እንዲያንሰራራ አብረው ጥረት ሊያደርጉ መሆኑ ተሰማ። የማሊ መንግስትና በሰሜኑ የሀገሪቱ ክፍል የሚንቀሳቀሱት አማጽያን ጋር እንደ አውሮፓውያን አቆጣጠር በ2015 የተደረሰው የሰላም ውል እንዲያንሰራራ

አልጄሪያ አብራ ጥረት ልታደርግ መሆኗ ነው የተገለጸው። ከቱዋሬጎች አማጺ ቡድን ጋር የአካባቢ የራስ ገዝ ስልጣን ሊሰጣቸውና ተዋጊዎቻቸውም በጦር ሰራዊት ውስጥ ሊቀላቀሉ ተደርሶ የነበረው ስምምነት ሙሉ በሙሉ ተግባራዊ ሳይሆን ቆይቷል። አማጺያኑም ከስምምነቱ መውጣታቸውን በቁጣ አውጀዋል።

የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አቲፍ ከማሊ ወታደራዊ መሪ ኮሎኔል አሲሚ ጎይታ ጋር ከተነጋገሩ በኋላ ሁለቱ ሀገሮች የሰላም ውሉን ተግባራዊ ለማድረግ እንደሚጥሩ ባወጡት የጋራ መግለጫ አስታውቀዋል። የአልጄሪያው የውጭ ጉዳይ ሚኒስትር ወደ ማሊ የተጓዙት የቀድሞቹ አማጽያን የሰላም ውሉ ስለሚያንሰራራበት መንገድ ለመወያየት ወደ አልጄሪያ ተጉዘው ከተነጋገሩ በኋላ መሆኑ ተመልክቷል።

የመን ጠረፍ አካባቢ በነበረ መርከብ ላይ ጥቃት መድረሱ ተገለጸ። በደቡባዊው የየመን የባህር ጠረፍ ላይ ይጓዝ የነበረ መርከብ ጥቃት እንደደረሰበት የብሪታንያ የንግድ መርከብ ድርጅት ነው የተናገረው።

ለንግድ መርከቦች የደህንነት ማስጠንቀቂያ የሚሰጠው ይህ ተቋም በየመን ጠረፍ ላይ ማንነታቸው ባልታወቀ መርከቦች ላይ ጥቃት እንደተሰነዘረ መረጃ እንደደረሰው ነው የተናገረው። ጥቃቱን ያደረሱት እያንዳንዳቸው ቢያንስ አራት ሰዎች የያዙ ሶስት ጀልባዎች መሆናቸውን ድርጅቱ አመልክቷል። ሌላ ዝርዝር መረጃ ግን አልሰጠም።

አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ማይክ ፔንስ በዶናልድ ትራምፕ ክስ ጉዳይ ቃላቸውን መስጠታቸውን ምንጮች ተናገሩ። የዩናይትድ ስቴትሱ የቀድሞ ምክትል ፕሬዚደንት ፔንስ የቀድሞ ፕሬዚደንት ዶናልድ ትራምፕና ተባባሪዎቻቸው የሪፐብሊከን ፓርቲው አባላት

የፕሬዝደንታዊ ምርጫውን ውጤት ለመቀልበስ ሞክረዋል በሚለው ውንጀላ ጉዳይ ቃላቸውን መስጠታቸውን ነው ምንጮች የተናገሩት። ፔንስ ክሱን እየመረመሩ ያሉት ከሕዝብ የተውጣጡ ዳኞች ፊት ቀርበው ቃላቸውን መስጠታቸውን የጠቆሙት ስለ ጉዳዩ በቅርበት የሚያውቁ ነገር ግን ስማቸው እንዳይገለጽ የጠየቁ ሰው መሆናቸው ተመልክቷል።

ፔንስ ትናንት የምስክርነት ቃላቸውን የሰጡት ቃል እንዳይሰጡ የሚስተር ትረምፕ ጠበቆች ያቀረቡትን የይግባኝ ጥያቄ የፌዴራል ይግባኝ ሰሚ ፍርድ ቤት ውድቅ ካደረገው ከጥቂት ሰዓታት በኋላ እንደሆነ ነው የተሰማው። ማይክ ፔንስ የምስክርነት ቃላቸውን መስጠታቸው እንደ አውሮፓውያን አቆጣጠር በ2021 ጥር 6 ቀን

በዩናይትድ ስቴትስ ምክር ቤት ላይ ከተፈጸመው አመጽ በፊት በነበሩት ቀናት የተደረጉ ውይይቶችን በሚመለከት የፍትህ ሚኒስቴር እያካሄደ ላለው ምርመራ አንድ ትልቅ ምዕራፍ እንደሚሆን ተመልክቷል።

በመጨረሻም ዩክሬን ውስጥ አምስት ሰዎች በሩሲያ የሚሳይል ጥቃት ተገድለዋል። ዛሬ አርብ ማለዳ ዋና ከተማዋ ኪቭ እና ሌሎች አካባቢዎች ላይ ሩሲያ የሚሳይል ጥቃት ማድረሷን የተገለጸው በጥቃቶቹ አምስት ሰዎች የተገደሉ ሲሆን

ዲኒ ፕሮ የተባለች ከተማ ውስጥ በደረሰው ጥቃት አንዲት እናትና የሶስት ዓመት ህጻን ልጇ ተገድለዋል። ኡማ በምትባል የማዕከላዊ ዩክሬን ከተማ ደግሞ ሦስት ሰዎች ተገድለዋል። ሌሎች ስምንት ሰዎች እንደቆሰሉም ተነግሯል። ዋና ከተማዋ ላይ ስለደረሰው ጉዳት መጠን በዝርዝር የተገለጸ ነገር የለም።

በተያያዘ ዜና የአውሮፓ ካውንስል ምክር ቤታዊ ሸንጎ ሩሲያ ከተቆጣጠረቻቸው የዩክሬን ግዛቶች ዩክሬናውያን ህጻናትን ማባረሯ የዘር ማጥፋት አድራጎቷ ማስረጃ ነው የሚል ውሳኔ አጽድቋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ይህንኑ አስመልክተው በዕለታዊ መግለጫቸው ላይ በሰጡት ቃል

የአውሮፓ ምክር ቤቱ ያሳለፈው ውሳኔ ሩሲያንና ርዕሰ ብሔሯን ጨምሮ የአሸባሪውን መንግስት ባለስልጣናት ዩክሬን ላይ በፈጸሙት የዘር ማጥፋት በዓለም አቀፍ ፍርድ ቤት እንዲዳኙ ለማድረግ ለምናደርገው ጥረት በከፍተኛ ደረጃ የሚጠቅመን ነው ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅታ የንላለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 22 2015 ዓ ም

ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ እየተመለከታችሁ ያላችሁ ተከታታዮቻችን። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ በመደመጥ ላይ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ለምሽቱ ወደያዝንላችሁ አብይ ርዕሰ ዘገባ እናቅና።

በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ግርማ ይሽጥላን ጨምሮ የአምስት ሰዎች መገደል ከዚህ ቀደም በክልሉ አመራሮች ላይ ግድያ የፈጸሙት ሰዎች ተጠያቂ አለመሆናቸውን ተከትሎ የመጣ ጥቃት እንደሆነ የአማራ ብሔራዊ ንቅናቄ አብን አስታውቋል።

ገዢው ፓርቲ ብልጽግና በበኩሉ ምልአተ ሕዝቡን ያሳተፈ ጠንካራ የፖለቲካ ትግል በማድረግ ሕግ የማስከበር እርምጃዎችን በማጠናከር ጽንፈኝነትን ለመግታት ከምንጊዜውም የበለጠ ጠንክሮ እንደሚሰራ አስታውቋል። አቶ ግርማይ ሽጥላ ካለፈው ዓመት መስከረም ወር 2014 ዓ ም ጀምሮ በጽሕፈት ቤት ኃላፊነት የመሩት የአማራ ብልጽግና ፓርቲ ደግሞ

ዛሬ በማኅበራዊ ትስስር ገጹ ባሰፈረው መልእክቱ የታጠቁ ጽንፈኛ ኃይሎች ያላቸው አካላት ትናንት ባደረሱት ድንገተኛ ጥቃት ከሞቱት ውስጥ የአቶ ግርማ ሾፌር የነበረው ሌየው መንጌና አጃቢዎቻቸው እንደሚገኙበት አረጋግጧል። መስፍን አራጌ

ትናንት ሙስ ሚያዝ 19 ቀን 2015 ዓ ም ተወልደው ባደጉበት ሰሜን ሸዋ መሃል ሜዳ የተገደሉትን የአማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የአቶ ግርማይሺ ጥላን ግድያ የሚያወግዙ መግለጫዎች ከልዩ ልዩ ተቋማት እየወጡ ነው። የአማራ ብሔራዊ ንቅናቄ አብን ከዚህ ቀደም በክልሉ የተፈጸመው ወንጀል ተሸፋፍኖ መቆየቱ አዲስ ወንጀል እንዲፈጸም የሚገፋፋ ሆኗል የሚል አቋም አንጸባርቋል። የፓርቲው የህዝብ ግንኙነት ኃላፊ ጣሂር መሐመድ ፓርቲያቸው እዚህ መደምደሚያ

ላይ የደረሰበትን ምክንያት ያስረዳሉ። ፍትህ እንዲረጋገጥ እና የእንደዚህ አይነት ከፍተኛ አመራሮች ከዚህ በፊት የምትፈጸሙ ግድያዎች ተጣርቶ በተገቢ ሁኔታ ፍትህ አለመሰጠቱ ሀገሮችን ለእንደዚህ አይነት ጉዳይ ተጨማሪ ምክንያቱ ነው መቀጠል እና ወንጀለኞች እንደፈለጉ የሚሆኑበት ሀገር እየሆነ መሄዱ ያሳስበናል። እንደዚህ አይነት ወንጀሎች ከተፈፀሙ ወንጀለኞችን ለይቶ በማደን ተገቢ የሆነውን እርምጃ መውሰድ ከመንግስት የሚጠበቅ ከፍተኛ ኃላፊነት ነው። ይሄ ከፍተኛ አመራሮችም መደበኛ ነዋሪዎችም ላይ በለተለት

ምግባቸውን በመምራት ወይም ሰው የሚደርሰውን ግድያ በተመሳሳይ አጣርቶ ለህግ የማቅረብና ተጠያቂነት የሚባል ነገር ፍትህ የሚባል ነገር በሀገር ስለመስፈኑ ነው። ይህን ነገር ለአንዴና ለመጨረሻ ጊዜ ሊያስቆመው የሚችል የሚል ምነት ና ያለን በክልሉ መንግስት አመራሮች ላይ ተደጋግሞ እየተፈጸመ ያለው የግድያ ጥቃት ክልሉን የቀውስ ማዕከል እያደረገው እንደሚገኝ በመግለጫው ላይ ተጠቅሷል። አቶ ጣሂር በዚህም ላይ ማብራሪያ ሰጥተውናል። ያልተረጋጋው የፖለቲካ ሁኔታ የሚፈጥራቸው በርካታ ደራሽ አጀንዳዎች ከመምራቸው ባሻገር

ሰዎችን ከቦታ ቦታ የመንቀሳቀስ ደህንነታቸውን የማስጠበቅ ሁኔታ የመጨረሻው በቃ በመንግስት በኩል በአንድ ሀገር ውስጥ ሊረጋገጥ የሚገባው ዜጎችን ለዚህ ሲባል ታትረው መስራት የሚገባቸው አጀንዳ ነው። ይህንን ህግ ከሚያረጋግጡት ለህዝቡ ከሚያገለግሉ ሰዎች መካከል ሰባቸው ተመቸንም አልተመቸንም የመጨረሻው ማረጋገጫ እነዚህ ከፍተኛ የመንግስት አመራሮች ላይ ደግሞ ያለው የደህንነት ማጣት ችግርና በንበንነታ መገደል በሌሎች ዜጎችን ላይ ከፍተኛ የሆነ የሰላም እጦትና ስጋት፣ እንዲሁም ከቦታ ቦታ የመንቀሳቀስን ነገር

በጥሩ ሁኔታ ላለመመልከት ችግር ሆኖ ይመጣልና በዚህም የፖለቲካ ሽኩቻ የከፍተኛ አመራሮችን መግደል በየትኛውም አካል ይፈጸም የፖለቲካ መልእክት ለማስተላለፍ ተፈልጎ ስለሆነ የሚደረገው ህግ አካርቶ ተገቢው እርምጃ እየወሰደ ረታ ላይ ደግሞ የጠፋ ሁኔታን የማረጋጋት ስራዎች ጎን ለጎን ካልተሰሩ በጣም አደጋ ይዞ ሊመጣ ለምችል እና በአጠቃላይ ህዝባችን ሰላምና ደህንነት ላይም ትልቅ የሆነ ኢንፕሊኬሽን ያለው ጉዳይ ነው። የክልሉን መንግስት መግለጫ ይፋ ያደረገው የአማራ ሚዲያ ኮርፖሬሽን ሚያዝያ አስራ ዘጠኝ ቀን ሁለት ሺህ አስራ አምስት

አምስት ዓም ከሰሜን ሸዋ ዞን መንዝ ጌራ ምድር ወረዳ መሃል ሜዳ ወደ ደብረ ብርሃን በመመለስ ላይ ሳሉ መንዝ ጓሳ በተባለው አካባቢ በግል ጥበቃዎቻቸውና ቤተሰቦቻቸው ላይ ኢ መደበኛ ሲል በጠራቸው ታጣቂዎች ጥቃት አቶ ግርማን ጨምሮ አምስት ሰዎች መገደላቸውን ይፋ አድርጎ ነበር። ዛሬ ከቀኑ 11 ሰዓት ገድማ የአማራ ብልጽግና ፓርቲ ጽሕፈት ቤት በማህበራዊ ትስስር ገጹ ባሰፈረው መልእክቱ የታጠቁ ጽንፈኛ ኃይሎች ያላቸው አካላት ትናንት ባደረሱት ድንገተኛ ጥቃት ከሞቱት ውስጥ

አቶ ግርማ ሾፌር የነበሩት ሊየው መንጌና አጃቢዎቻቸው እንደሚገኙበት አረጋግጧል። ብልጽግና ፓርቲ በወጣው የሐዘን መግለጫ በሀሳብ የተለየን ሰው ሞግቶ በአመለካከት የተለየን በአመለካከት ረቶ ለአገርና ለወገን የሚበጀውን ሀሳብ ማስፋት ሲቻል ለዚያውም እንደ ግርማ የሺጥላ አይነቱን የህዝብና የወገን አለኝታ ምሁር በእንዲህ አይነት መልኩ መግደል መሸነፍ ነው ብሏል። ፓርቲው ምልአት ህዝቡን ያሳተፈ ጠንካራ የፖለቲካ ትግል በማድረግ ህግ የማስከበር እርምጃዎችን በማጠናከ

ሀገር ጽንፈኝነትን ለመግታት ከምንጊዜውም በበለጠ ጠንክሮ እንደሚሰራ አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነውጠኛ ጽንፈኞች ያሏቸውን አካላት ለግድያው ተጠያቂ አድርገዋል። ጠቅላይ ሚኒስትሩ የአቶ ግርማን መገደል ባስታወቁበት የፌስቡክ ገጻቸው ላይ ከእኛ የተለየ ሀሳብ ማሰብ አልነበረበትም ብለው የሚያምኑ ነውጠኛ ጽንፈኞች የፈጸሙት አስነዋሪና አሰቃቂ ተግባር ነው ሲሉ ድርጊቱን በአጽንኦት ኮንነዋል። አያይዘውም ጽንፈኝነትን በጊዜ ታግለን ካላስወገድ ነው ወደ

መጨራረስ እንደሚወስደን ጉልህ ማሳያ ነው ብለዋል። በህግና በስርዓት እንጂ በደቦ ፍርድ የግልም ሆነ የቡድን የህዝብንም ሆነ የሀገር ጥቅምና ፍላጎት ማሳካት እንደማይቻል የገለጹት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋል በበኩላቸው ስርዓት አልበኝነትንና ህገ ወጥነትን ከመንግስት ጎን ቆሞ እንዲያወግዝና እንዲታገል ለህዝቡ ጥሪ አስተላልፈዋል። አብን ባወጣው መግለጫ ድርጊቱ አግባብነት ባላቸው ተቋማት ሳይጣራና አጥቂዎች ተለይተው ሳይታወቁ ከጥቃቱ ፖለቲካዊ ትርፍ ለማግኘት ሲባል በአደባባይ እየ

የተደረጉ ናቸው ያላቸውን ፍረጃዎችና መግለጫዎች በጽኑ እንደሚያወግዝ አስታውቋል አቶ ታሄር በዚህም ላይ ማብራሪያ ያላቸው ሀዘኑን እንኳን በትክክል መወጣት ያልጀመረ ህዝብ ላይ ቀኝና ግራ የፖለቲካ ዓላማ ማስፈጸሚያ የማድበስበስ የመወነጃጀልና አንዱ ወደ ሌላኛው ጣት የመጠቋቆር ይመስል አካሄዶች አሁንም የምንፈልገው የፍትህ ሰዓት መረጋገጥም ሆነ እነዚህ አይነት ወንጀለኞችን አድነው ለፍርድ ማቅረሙ ሂደት ላይ እንቅፋት የሚሆን አካሄድ ስለሆነ እንደዚህ አይነት ነገሮች እንዲቆሙ በመንግስት በኩል አስፈላጊ

ሁሉ ሁሉ ሰዓት ሰርቶ ሊረጋገጥ ይገባል የሚል እምነት አለን። ግድያው ተፈጸመ የተባለበት የመንዝጌራ ምድር ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ስለ ጉዳዩ ዛሬ ከቀኑ ዘጠኝ ሰዓት አካባቢ መግለጫ እንደሚሰጥ ቢያሳውቀንም በተባለው ሰዓት ስንደውል ስልካቸው ሊመልስ አልቻለም። የአቶ ግርማ የሽጠላ የአስከሬን ሽኝት እሁድ አዲስ አበባ ላይ እንደሚደረግ የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የቀብር አስፈጻሚውን ኮሚቴ ጠቅሶ ይፋ አድርጓል። ቀብራቸውም በወላጆቻቸው ጥያቄና ፍላጎት መሰረ

ተመሰረ በትውልድ ሀገራቸው ሰሜን ሸዋ ዞን መሀል ሜዳ ይፈጸማል ብሏል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።

መስፍንን አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በሱዳን የሁለቱ ተፋላሚ ኃይሎች ውጊያ ከተጀመረበት እስከ ዛሬ ድረስ በመቶዎች የሚቆጠሩ ኢትዮጵያንና የሌሎች ሀገራት ዜጎች እንዲወጡ ኢትዮጵያ ድጋፍ ማድረገዋን የውጭ ጉዳይ ሚኒስቴር ገልጸዋል። የሚኒስቴሩ ቃል አቀባይ አምባሳደር መላሰ ዓለም ዛሬ አርብ ሚያዝያ 20 ቀን 2015 ዓም በሰጡት መግለጫ ለዚሁ ጉዳይ የተቋቋመ የመንግሥት ኃይለ ግብር በድንበር አካባቢ ተሰማርቶ እየሠራ መሆኑንም ተናግረዋል።

ቃል አቀባዩ በዛሬው መግለጫቸው ጠቅላይ ሚኒስትር አብይ አህመድ ከሁለቱ የሱዳን ተፋላሚ መሪዎች ጋር በስልክ ውይይት ማድረጋቸውን ገልጸዋል። አያይዘውም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያዋ ዛንዚባር ደሴት ላይ የሚደረገው ድርድር በሂደት ላይ እንደሆነ ቢጠቅሱም ከዚሁ ያለፈ ዝርዝር መረጃ ግን አልሰጡም። ኬኔዲ አባተ ዝርዝር አለው።

በሱዳን በሁለቱ ተፋላሚ ወገኖች መካከል እየተካሄደ ያለውን ውጊያ ተከትሎ የተለያዩ ሀገራት በኢትዮጵያ በኩል ዜጎቻቸውን ማስወጣት ቀጥለዋል። የኢትዮጵያ መንግስትም በኢትዮጵያ ድንበር በኩል ሲቪሎችን ለማስወጣት ትብብር የሚያደርግ ግብረ ኃይል አቋቁሞ ወደ ስራ ማስገባቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች ተናግረዋል። የተለያዩ ሀገሮች ዜጎቻቸውን ከሱዳን ማስወጣት ሲፈልጉ ሁነኛ አማራጭ አድርገው ያስቡት እና ያመኑት ኢትዮጵያን

ከዚህ ጋር በተያያዘ በሀገር አቀፍ ደረጃ የተቋቋመ ግብረ ኃይል አለ። ይሄ ግብረ ኃይል የውጭ ጉዳይ ሚኒስቴርን ጨምሮ የተለያዩ ጉዳይ የሚመለከታቸው መስሪያ ቤቶች ያሉበት እንደዚሁም አጎራባች ክልሎች ያሉበት ነው። የውጭ ጉዳይ ሚኒስቴር በዋናው መስሪያ ቤት ይህንን ጉዳይ ይከታተላል። ባለሙያዎችን እስከ ጋራ ድንበሮቻችን ድረስ ልጎ እየሰራ ነው። ሌሎች ሴክተር መስሪያ ቤቶቹ እንደዚሁ በግብረ ኃይሉ አማካኝነት

ሰራተኞቻቸውን ወደ ድንበር አካባቢ ሰርተው አሰማርተው ስራ እየከወኑ ናቸው።

የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ ለዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት ትናንት ማብራሪያ በሰጡበት ወቅት እስካሁን አምሳ ሀገራት ዜጎቻቸውን በኢትዮጵያ በኩል ከሱዳን ለማስወጣት ይፋዊ ጥያቄ ማቅረባቸውንና ኢትዮጵያም ድጋፍ እያደረገች መሆኑን ገልጸው ነበር። በእስካሁኑ ሂደትም በመቶዎች የሚቆጠሩ የተለያዩ ሀገራት ዜጎች በኢትዮጵያ ድንበር በኩል መውጣታቸውን የገለጹት አምባሳደር መለስ አለም በሱዳን የሚገኘው የኢትዮጵያ ኤምባሲም አገልግሎት እየሰጠ መሆኑን በዛሬው መግለጫቸው አንስተዋል።

በኢትዮጵያ በኩል ካርቱም ያለው የኢትዮጵያ ኤምባሲ አገልግሎት ይሰጣል። ገዳሪፍ ያለውም የኢትዮጵያ ኤምባሲ አገልግሎት ይሰጣል። ከፀጥታ አንጻር እና መሰረታዊ አገልግሎቶች ከመቋረጣቸው አንጻር የተወሰኑ ዲፕሎማቶቻችንን ወደ ገዳሪፍ አምጥተናል። ብዙ የሰዎች እንቅስቃሴ የቆንስላ አገልግሎት የሚሰጠው ድንበር አካባቢ ስለሆነ ለዜጎቻችን የቆንስላ አገልግሎት እየተሰጠ

ለተለያዩ የዓለም አቀፍ ድርጅት ሰራተኞች እና የተለያዩ ሀገሮችን የቆንስል አገልግሎት እየሰጠ ኢትዮጵያውያን እና ሌሎች ሀገር ዜጎች ወደ ሰላም ቦታ እንዲመጡ ለማድረግ ጥረት የተደረገ ይገኛል። በመቶዎች የሚቆጠሩ ሰዎች ኢትዮጵያና ሌሎች ሀገር ዜጎች በእኛ በኩል አልፈዋል። የፈረንሳይ፣ የአሜሪካ፣ የእስራኤል፣ የቱርክ፣ የኬንያ፣ የዩጋንዳ ወዘተ አፍሪካውያንም አሉበት፣ አውሮፓያንም አሉበት

በተያያዘ ጠቅላይ ሚኒስትር ዓብይ አህመድ ከሱዳን ተቀናቃኝ ኃይሎች መሪዎች ጋር ዛሬ በስልክ ውይይት ማድረጋቸውን በትዊተር ገጻቸው ላይ ባሰፈሩት መረጃ ገልጸዋል። ጠቅላይ ሚኒስትሩ ከጄኔራል አብዱልፈታህ አልቡርሃንና ከጄኔራል መሐመድ ሐምዳን ደጋሎ ጋር ያደረጉት ውይይት ልዩነቶችን በመግባባት የመፍታትና ለሱዳን መረጋጋትን የማምጣት አስፈላጊነት ላይ ያተኮረ ነው ብለዋል። በዚህ ላይ ተጨማሪ ማብራሪያ የሰጡት አምባሳደር መለስ ተከታዩም ብለዋል

ሰላም እንዲመጣ ሁለቱም መሪዎች እድል መፍጠር እንዳለባቸው የሱዳን ሕዝብ የውስጥ ችግሩን ለመፍታት ብቃቱም እውቀቱም እንዳለው ገልጸውላቸዋል። ከተለያዩ ወገኖች የሚካሄድ የሰላም ጥረት ጠቃሚ እንዳልሆነ፣ የሱዳን የሰላም ጥረት ሱዳኖቹ ራሳቸው የሚመሩት በባለቤትነት የያዙት ሱዳን ሌድ ሱዳን ኦንድ የሰላም ጥረት መሆን አለበት

የሚል መልእክት አስተላልፈዋል።

ካርቱምን የውጊያ አውድማ ያደረገው ጦርነት ከተቀሰቀሰበት ጊዜ አንስቶ ባለፉት ሁለት ሳምንታት የአፍሪካና የአረብ ሀገራትን ጨምሮ ዩናይትድ ስቴትስ፣ የተባበሩት መንግስታትና ሌሎችም አካላት ተቀናቃኞቹ ጄኔራሎች ወደ ሰላም ጠረጴዛ እንዲመጡ ግፊት ያደረጉ ቢሆንም ያልተሳኩ ጊዜያዊ የተኩስ አቁም ስምምነቶችን ከማድረግ ውጭ እልባት ማምጣት የሚችል ውሳኔ ላይ አልደረሱም። ይህ በእንዲህ እንዳለ በዛሬው መግለጫቸው ላይ በታንዛኒያ የሚደረገውን የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ድርድር በተመለከተ

የተጠየቁት አምባሳደር መለስ አለም ውይይቱ በዛንዚባር ደሴት በሂደት ላይ መሆኑን ቢገልጹም ዝርዝር መረጃ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ የአርብ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ ዘገባ ስናምራ

ኢትዮጵያ በህገ ውጥ የገንዘብ ዝውውር ምክንያት በየዓመቱ 33 ቢሊዮን ዶላር እንደምታጣ አንድ ጥናት አመላከተ። በህገ ውጥ የገንዘብ ዝውውር ላይ የተደረገው ይህው ጥናት በውጭ ከሚኖሩ ኢትዮጵያውያን ወደ ሀገር ቤት ከሚላከው ገንዘብ 78 በመቶ የሚሆነው ከባንክ ውጭ ባሉ ህገ ውጥ መንገዶች በኩል እንደሚገባ አመልክቷል። ጥናቱ ለአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አባላት ያቀረቡት አቶ ይርጋ ተስፋይ ሲሆኑ በጥቁር ገበያው ያለው የውጭ ምንዛሬ መጠን በባንኮች ካለው ከግማሽ በላይ የበለጠ ስለሆነ

በተጠቃሚው ተመራጭ እንደሚደረግም አስረድተዋል። ህገ ወጥ የገንዘብ ዝውውሩ የተለያዩ ኢኮኖሚያዊ ጉዳቶችን እንደሚያስከትልም ጥናት አቅራቢው አመላክተዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል። በህገ ወጥ የገንዘብ ዝውውር ዙሪያ ያደረጉትን ጥናት ለአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አባላት ያቀረቡት የፋይናንስ አማካሪው አቶ ይርጋ ተስፋዬ በውጭ ከሚኖሩ ኢትዮጵያውያን በየአመቱ ወደ ሀገር ቤት የሚላከው የገንዘብ መጠን ሀገሪቱ ከወጪ ንግድ ከምታገኘው እንደሚበልጥ ተናግረዋል።

ሆኖም ይህ ከፍተኛ መጠን ያለው ገንዘብ ከባንክ ስርዓት ውጭ ባሉ ህገወጥ መንገዶች እንደሚመጣ የተናገሩት አቶ ይርጋ ለዚህ ምክንያቱ ደግሞ በባንኮችና በጥቁር ገበያው መካከል ያለው የውጭ ምንዛሪ መጠን የሰፋ መሆኑ ነው ብለዋል። እስከ 78 በመቶ የሚሆነው የፎሪን ሬሚታንስ ገንዘብ በኢንፎርማል መንገድ ይመጣል የሚል ግምት አለ። ትልቁ ፋክት በባንክና በህገወጡ መስመር በኩል ያለው የምንዛሪ ልዩነት ነው።

አሁን ያለውን ብትወስድ ባንክ በዛሬው እለት 56 ብር አካባቢ ነው አንድ ዶላር የሚመነዝረው። በዛኛው መስመር ግን ከ100 ብር አካባቢ ሊሆን ይችላል። እና ያ ልዩነት ቀላል አይደለም። አብዛኛው ሪሚታንስ የሚላከው ለቤተሰብ ነው። የሚቀበለውም ሰው በሚላከው ገንዘብ ከፍ ያለ ዋጋ እንዲያገኝ ይፈልጋል አይደለም?

ያንን ዋጋ የሚያገኘው ከባንኩ ይልቅ በዛኛው መስመር ነው ማለት ነው። ጥናታቸው ከውጭ ወደ ኢትዮጵያ የሚላከውንና ከኢትዮጵያ ወደ ውጭ ሀገራት የሚወጣውን የገንዘብ መጠን እንደሚያካትት አቶ ይርጋ ተናግረው፣ ከመደበኛው የፋይናንስ ስርዓት ውጭ በሚደረግ ህገወጥ የገንዘብ ዝውውር ምክንያት አገሪቱ በየአመቱ 33 ቢሊዮን ዶላር ታጣለች ብለዋል። ሁኔታውን አባብሰዋል ካሏቸው ምክንያቶች ውስጥም የጸጥታና የሙስና ችግሮችን ጠቅሰዋል።

አገሪቱ ውስጥ ያለው የህግና የጸጥታ ጉዳይ በተበላሸ ቁጥር ሰው ሴኩሪቲ ወዳለበት፣ ወደ ተሻለ ደህንነት ወደሚሰማበት ቦታ ራሱን ንብረቱንም ይዞ መሄድ ይፈልጋል። ኢትዮጵያ ውስጥ ባለው ሁኔታ ደግሞ በባንክ ሲስተም ያለህን ሀብትና ንብረት ይዘ መውጣት አትችልም። አንድ ኢትዮጵያዊ የሆነ ሀገር ነው መሄድ የምፈልገው ቢል ገንዘቡን ሊወስድ አይችልም። ቤቱን ሸጦ ሊወስድ አይችልም። ሰው ያለ አማራጭ ወደ ኢንፎርማል ሲስተሙ መሄድ ነው። ስለዚህ ሀገሪቱን ሰላም ማድረግ ያ ሰው ሀብትና ንብረቱን እንዳያሻሽ ምክንያት አይሆነውም ማለት ነው።

ዜጎች ሀገራቸው ውስጥ ተረጋግተው እንዲኖሩ ማድረግ አንደኛው ነገር ነው። ሙስናን ቁጥጥር ነው። አንደኛ ሲስተሙን አካውንታብሊቲ እና ትራንስፓረንሲ የተባለውን ነገር ኢንፎርስ ማድረግ ነው። ሙስና አሁን በጣም በከፋ ሁኔታ ነው ያለው ተብሎ ነው የሚታሰበው። ስለዚህ ያንን ገንዘብ በሙስና የሚቀበል ሰው እዚህ ሀገር ውስጥ መቀበል ሪስኪ በሆነ ቁጥር ወደ ውጭ ያሸሸዋል።

እነዛ እንደዛ ነገሮች አሁን አዳዲስ ትሬንዶች ናቸው። እነዚህ በውጭ ምንዛሬ ሙስና መቀበል ብዙዎቻችንን የጥናቱ አባላትን ያስደነገጠ ነው የነበረው። እዚህም ደረጃ ተደርሷል እንደ ስኪባል ድረስ ነው እንግዲህ፣ ይህንን አቧዛው ባሉ ትልልቅ ፕሮጀክቶች ሜጋ የሚባሉ ፕሮጀክቶች ምናምናምን ውስጥ ያለውን ነገር አስበውና ከባድ ነው።

ህገወጥ የገንዘብ ዝውውሩ በሀገሪቱ ኢኮኖሚ ላይ ጉዳት እያስከተለ መሆኑንም አቶ ይርጋ ይገልጻሉ። የውጭ ምንዛሪ ረሃብ አለ። የውጭ ምንዛሪ ለብዙ ነገር ያስፈልጋል። ያንን ጀነሬት ማድረግ ካልቻልክ ሌሎች ምንጮችን ነው የምታየው። ግን ጀነሬት ማድረግ በምትችለው ልክም ሳታደርግ ስትቀር ወይም ማግኘት የነበረብህን የውጭ ምንዛሪ በልዩ ልዩ ምክንያቶች ስታጣ ያጎድላል። ስለዚህ አንደኛውና የመጀመሪያው ጉድለት

ኢንካሚንግ ፎሪን ከረንሲን ሳክሪፋይስ ማድረግ ነው፣ ማጣት ነው። ሁለተኛው በዛ ምክንያት ሊኖር ይችል የነበሩ ኢምፕላይድ ኢፌክቶች አሉ። ለምሳሌ የትራንዛክሽን ፎርማሊ ሪካርድ ቢደረግ ኖሮ መንግስት ታክስ ይሰበስብበት ነበር። ለእኔ ከዚህም ሁሉ የማያንስ ትልቁ ኪሳራ የሚመስለኝ ህገወጥ ስራን መለማመድ ነው። ህገወጥ ስራ መጀመሪያ ሲሰራ ያሸማቀቃል፣ ያስፈራል ወይም ሰውን

ግን እየተደጋገመ በሄደ ቁጥር ይለመድና መደበኛው ስራ እየተረሳ ወይም በመደበኛ ስራ መስራት የዋህነት፣ ሞኝነት እየመሰለ ህገወጥ ስራ ውስጥ መግባት ደግሞ ብልጠት ወይም ስማርት የመሆን ነገር ይመስላል። እና ያ ትልቁ ኪሳራ ይመስለኛል። በኢትዮጵያ ያለው የውጭ ምንዛሬ እጥረት ለህገወጥ የገንዘብ ዝውውሩ ትልቅ አስተዋጽኦ ማድረጉን የጠቀሱት ጥናት አቅራቢው

ከዚህ ችግር የመውጫ መንገዱ የውጭ ምንዛሪ አቅምን ማሳደግ፣ የውጭ ምንዛሪ አስተዳደርን ማጠናከርና የውጭ ምንዛሪ ፖሊሲውን ማስተካከል እንደሆነ አመልክተዋል። አሁንኛ ሬጉሌትድ የሆነ ሲስተም ውስጥ ነው ያለው። የተሻለ ተብሎ በትልልቅ ተቋማት የሚመከረው ደግሞ ነፃ ገበያ ማድረግ ነው። ገዢና ሻጭ ተደራድረው በሚወስኑት ዋጋ ይሽሻሸጡ ነው

ግን አሁን ባለንበት ሁኔታ ዳይሬክትሊ የረዛ መግባትም አስቸጋሪ ነው የሚሆነው። ለምን በጣም የተጠራቀመ ሂውጅ ዲማንድ አለ። በጣም ደካማ የሆነ የአቅርቦት ሰንሰለት አለ። ሰው አቅርቦትና ፍላጎትን ማጣጣም በማትችልበት ሁኔታ ገበያውን ነፃ ማድረግ ሪስክ አለው፣ የራሱ የሆነ ሪስክ። ሰው ምን እናድርግ፣ ኢንቢትዊን ያለው ነገር ምንድን ነው? የሽግግር ሂደቶች ውስጥ መግባት መጀመር ያስፈልጋል። መግባት ያስፈልጋል፣ ግን የምንገባበትን አካሄድ ማስተካከል ያስፈልጋል ሰው

ከዛ የብሔራዊ ባንክ እና ሌሎች ተቋማትን ደግሞ የሕግ የማስፈጸም አቅም እና ሌጋል ፍሬምወርኮች በማስተካከል ያስፈልጋል። ሰው እነዚህን ነገሮች በማስተካከል በጊዜ ሂደት ችግሩ ሊፈታ ይችላል ብለን እናስባለን። ኢትዮጵያ ያለባትን የውጭ ምንዛሪ እጥረት ለመቅረፍና የዕዳ ሽግሽግ ለማድረግ ከዓለም አቀፍ የገንዘብ ተቋማት እና ከአበዳሪ ሀገራት ጋር እየተደራደረች እንደምትገኝ ከዚህ በፊት መዘግባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።

ገብረ ሚካኤልን በእጅጉ አመሰግናለሁ። አሁን ቀደም ብለን ወደ አስተዋውቅናችሁ አንድ ዘገባ እንሻግራለን። ኢትዮጵያ ፌዴራላዊ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ዛንዚባር ደሴት ላይ የሚያደርጉት ውይይት ቀጥሏል። ድርድሩ በሁለቱ ወገኖች መካከል ለዓመታት የዘለቀውን ሁከትና ለመረጋጋት የማስኮም ተስፋ ተጥሎበታል። ቻርለስ ኮምቤ ከዳሬ ሰላም ያደረሰንን ዘገባ ስመኝሽ የቆየ ታሰማናለች።

በኬንያና በኖርዌይ አደራዳሪነት በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ማክሰኞ እለት ውይይት የተጀመረው ከቅርብ ዓመታት ወዲህ በጎሳ ግጭት ምክንያት ኢትዮጵያ ውስጥ ውጥረት እያየለ በመጣበት ወሳኝ ወቅት ነው። ድርድሩ በኢትዮጵያ ለረጅም ጊዜ የቀጠለውን ግጭትና አለመረጋጋት እንደሚያስቆም ተስፋ የሚያደርጉ በርካቶች በሁለቱ ወገኖች መካከል የሚደረገውን ውይይት በአውንታ ተቀብለውታል።

በታንዛኒያ የውጭ ግንኙነት ማዕከል መምህር እንደሆኑት አባስ ሟሊሙ ያሉ ተንታኞችም ሁኔታውን በቅርብ እየተከታተሉ ነው። ንግግር መጀመሩ ወደ ትክክለኛ አቅጣጫ የሚወስድ እርምጃ ነው ያሉት ግጭቶቹን ሲከታተሉ የቆዩት ሟሊሙ፣ በኢትዮጵያ ዘላቂ ሰላም እና መረጋጋት እንዲሰፍን ግን የበለጠ መሰራት እንዳለበት ያሰምሩበታል።

ይህ የሚያሳየው ግጭቱ እያደረሰ ያለውን ተጽዕኖ እንደተረዱትና አሁን ላይ አንድ ላይ ሆነው ችግሩን ለመፍታት ማሰባቸውን ነው። ስኬታማ ለመሆን እድል አለው። ነገር ግን ሕገ መንግስቱን እንደገና ለማየትና ኢትዮጵያን አንድ በሚያደርግ መልኩ ለመከለስ ቢመርጡ የበለጠ ስኬት ሊመጣ ይችላል። አሁን ያለው ሕገ መንግስት ክልሎች የራሳቸው አስተዳደር እንዲኖራቸው መፍቀዱ ህዝቦች የመገንጠል ፍላጎት እንዲኖራቸው ያበረታታል።

በቀጠናው ዙሪያ ያሉ ጉዳዮችን የሚከታተሉት ሌላው ተንታኝ ኢብራሂም ራሂብ በበኩላቸው የክልል ወታደራዊ ኃይሎችን ወደ ብሔራዊ ሰራዊት ለማካተት በሚደረገው ጥረት እያየለ የመጣው ውጥረት የሚያሳየው ተጨማሪ ግጭቶች እንዳይፈጠሩ የኢትዮጵያ መንግስት ሂደቱን በጥንቃቄ ማስኬድ እንዳለበት ነው ይላሉ።

የኢትዮጵያ መንግስት የክልል ኃይሎችን ወደ ብሔራዊ ሰራዊቱ ለማካተት የወሰነው ውሳኔ ከፍተኛ ውጥረት ፈጥሯል። ኢትዮጵያ ውስጥ አስራ አንዱም ክልሎች የታጠቁ ኃይሎችን ጨምሮ ራሳቸውን ሙሉ በሙሉ የሚያስተዳድሩ ተወካዮች አሏቸው። መንግስት ከሁሉም ክልሎች የጦር መሳሪያዎችን በአንድ ጊዜ ማንሳት የሚችልበትን መንገድ መፈለግ ይኖርበታል።

በዛንዚባር እየተካሄደ ስላለው ድርድር አስተያየታቸውን እንዲሰጡ የተጠየቁት የዛንዚባር መንግስት ዋና ቃል አቀባይ ቻርልስ ሂላሪ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚደረገው ንግግር በዝግ እየተካሄደ መሆኑንና ስለ ውይይቱ ምንም አይነት መረጃ እንደሌላቸው ገልጸዋል። ዛንዚባር ለውይይቱ የሚሆን ቦታ ከማዘጋጀት ውጪ የድርድሩ አካል አለመሆኗንም ጨምረው አብራርተዋል።

የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ለመደራደር የሚያደርገው ጥረት የተለያዩ ምላሾችን እያስተናገደ ነው። አንዳንዶች ንግግሩ ግጭቱን ለመፍታት የሚያስችል አንድ እርምጃ ነው ብለው ሲያበረታቱ

እንደ የአሜሪካና ኢትዮጵያ ሕዝብ ጉዳዮች ኮሚቴ ያሉ ሌሎች አካላት ደግሞ ትርጉም ያለው ድርድር ከመካሄዱ በፊት ሸኔ በማለት የሚጠሩት የኦሮሞ ነጻነት ሰራዊት የሚያደርሰው ጥቃት መቆሙ መረጋገጥ አለበት ይላሉ። የአሜሪካና ኢትዮጵያ ሕዝብ ጉዳዮች ኮሚቴ ረቡዕ ዕለት ባወጣው መግለጫ በኢትዮጵያ ውስጥ ያሉ ማህበረሰቦች በእነዚህ ኃይሎች ጥቃት ሊሰነዘርባቸው ይችላል የሚለው ስጋት እያለ ትርጉም ያለው ድርድር ሊካሄድ አይችልም ያለ ሲሆን

በዋናነት በተደጋጋሚ በሰብአዊነት ላይ ወንጀል እየፈጸሙና በንጹሐን ሰላማዊ ዜጎች ላይ እልቂት እያደረሱ ያሉት የኦሮሞ ነጻነት ሰራዊት ሸኔ የሚፈጽማቸው ጥቃቶች መቆም መረጋገጥ አለበት ሲል አመልክቷል።

ከቅርብ ዓመታት ወዲህ የኦሮሞ ነጻነት ሰራዊት በቁጥር እያደገ ቢመጣም በኢትዮጵያ መንግስት ላይ ከፍተኛ ስጋት ለመፍጠር ግን አደረጃጀትና የጦር መሳሪያ እጥረት እንዳለበት አንዳንድ ባለሙያዎች አስተያየታቸውን ይሰጣሉ። የኦሮሚያ ክልል ከፍተኛ ብሔር ተኮር ጥቃት ያስተናግዳል። ለእነዚህ ጥቃቶች መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ የሚያደርግ ቢሆንም፣ ቡድኑ ግን አይቀበለውም።

ግጭቱን ለማስቆም መንግስት የሚወስደው ከባድ እርምጃም በኦሮሞ ህዝብ ላይ ከፍተኛ ምሬት እንዲፈጠር አድርጓል። ይህ በእንዲህ እንዳለ በሁለቱ ወገኖች መካከል የሚደረገው ውይይት ለተከታታይ ቀናት እንደሚቀጥል የሚጠበቅ ሲሆን ሁለቱም ወገኖች ግጭቱን በሰላማዊ መንገድ ለመፍታት ያላቸውን ፍላጎት አሳይተዋል። ቻርልስ ኮምቤ ከዳሬ ሰላም ለደረሰን ዘገባ፣ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝሽን አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል 57 ላይ በቀጥታ እየተደመጠ የሚገኘውን የምሽት ስርጭታችንን ነው። በመቀጠል ደግሞ የሱዳንን ቀውስ ወደሚመለከቱ ዘገባዎች እናመራለን።

በሱዳን የጦር ኃይልና በፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል መካከል የሚደረገውን ውጊያ ሸሽተው የሚወጡ ስደተኞች ከካርቱም ወደ ኢትዮጵያ ድንበር ለመድረስ 150 ሺህ የሱዳን ፓውንድ ወይም እስከ 14 ሺህ የኢትዮጵያ ብር እንደሚጠየቁ ገለጹ። ገንዘቡን ከፍለው መውጣት ያልቻሉ ስደተኞችም ዓለም አቀፉ ተቋማት እንዲታደጋቸው እየጠየቁ ይገኛሉ። ኤደን ገረመው ካርቱም ከሚገኙ ስደተኞች መካከል ከተወሰኑት ጋር ተነጋግራ ተከታዩን ዘገባ አሰናድታለች።

መብራት ውሃና የኢንተርኔት አገልግሎት በካርቱም እና አካባቢዋ መቋረጡም ስደተኞቹ ይናገራሉ።

በጸጥታ ስጋት ምክንያትም በከተማዋ እንቅስቃሴ ማድረግን እንደማይቻል እና የነዳጅ ዋጋም በከፍተኛ መጠን መናሩን ያመለክታሉ። ውጊያውን ሸሽተው ከሀርቱም ወደ ኢትዮጵያ ድንበር ለመድረስ የሚፈልጉ ስደተኞችም በመቶ ሃምሳ ሺህ የሱዳን ፓውንድ ወይም ደግሞ እስከ 14 ሺህ የኢትዮጵያ ብር እንደሚጠየቁ ያማርራሉ። ወደ ኢትዮጵያ ድንበር ለመድረስ የትራንስፖርት ዋጋ በመወደዱና በመንገዶች ላይም የጸጥታ ስጋት በመኖሩ የሚላስ የሚቀመስ ለማግኘት በሚቸግርበት ሀርቱም ሁኔታዎች በዚህ ከቀጠሉ በጥቂት ቀናት ውስጥ

የሚበሉትን ሊያጡ እንደሚችሉ በስደት የሚኖሩት አቶ ብርሃነ ማርያም ተሰማ ስጋታቸውን ይገልጻሉ። ያለንበት ሁኔታ በጣም ከባድ ነው። ተኩሱ አልቆመም። እሱ ብቻ ሳይሆን አብዛኛው ሕጻናት እየተረበሹ ነው። የምንወጣበት የለም። ስደተኞችንን የረጅም ጊዜ ስደተኞች የምግብ አቅርቦት በጣም ችግር አለ። ስደተኛ ግ ከመሆናችን አንጻር የገንዘብ አቅም የለንም። ሌላው ዲፕሎማሲው፣ ኤንጂኦ በተለያየ መንገድ እየወጡ ነው። ለእኛ ግን ድምፅ የሚሆንን አካል ለተባበሩ መንግስታት

የምናገኛት ህዝብ ወዳፍ ነው። የዜ ክራይ ነው ምንም ስለሌለን ያው እዚያው ሞትን በመተባበቅ ላይ ያለ ነው። በጣም ብዙ ስደተኛ ነው። በግን እኔ አምስት ቤተሰብ አለኝ። በጣም ከፍተኛ አደጋ ውስጥ ስለሆነ ቢያንስ ድምፅ እንድትሆንም በማለት ነው ሮዛ ከድር በካርቱም የምትኖር ስደተኛ ስትሆን

በአቅም ማነስ ምክንያት ከተማዋን ለቀው ለመውጣት አለመቻላቸውን በመጥቀስ በአሁን ሰዓት አስፈሪ ድባብ መላበሷን ትናገራለች። እነሱ አገሩ ለቀው ወደ ክፍል ሀገር ወደ ሌላ ጎረቤት ሀገር ሂደዋሉ። በዛ ላይ መብራት የለም ውሃ የለም። በጣም ችግር ላይ ነን በእውነት አሁን። ከዛ በበለጠ ደግሞ ህጻናት አሉ። የሁለት አመት ህጻናት የአመት የሁለት ወር ህጻናት በሙቀት ድክም እያሉ ብዙ ሰዎች ከኛ ጋር ሞተዋሉ። አንዱ አምስት ህጻን ግ

ፊቷ ላይ ቤቷ ላይ ቦምብ ወድቆ አምስት ህፃን ስለፊቷ ላይ ሞቷል። አምስት ልጆች ሰው እየተዘረፈ ነው። ሰው እየተሰረቀ ነው። ሰው እየተደፈረ ነው። ከሚደፍሩ ደግሞ ቢወስዱ ነው የሚሻለው። በሽታው ምን በጣም በፍርሃት ነው ያለ ነው በእውነት እኛ ምንም ነገር የለንማ ሲጀመር ከጅ ወዳፍ ነው የምንኖረው ማለት ነው። አንቺ ልትወጪ አሁን ባለው ነገር ነዳጅ፣ ሁሉ ነገር ውድ ስለሆነ ትራንስፖርት በጣም ውድ ነው። እኛ እንኳን ለትራንስፖርት እኛ በአንድ ላይ ባንኖር ኑሮ ራሱ በጣም ነው የምንቸገረው። ያገኘናትን ለራሳችን

ልጆቻችን ነው የምናበላው። ሲኖርሽ እኮ ነው አንቺ እንኳን የታክሲ እንኳን ከፍለሽ የምትሄጂ እንኳን ከአንድ ሀገር ወደ አንድ ሀገር ወደ ኢትዮጵያ ለመሄድ ብንፈልግ እስከ መቶ አምሳ ሺህ ይሉናል። እስከ ድንበር ማለት ነው እስከ ገላባት። አንቺ ብቻ ያለምንም እንትን ያለ ምንም ነገር እቃ ሳይኖርሽ ልብስሽን፣ ሻንጣሽን እንኳን ቅያሬ ልብስ ሳትይሽ እስከ መቶ አምሳ ሺህ ነው የሚጠይቁሽ። ባህርቱም በቤት ሰራተኝነት ታገለግል የነበረችውና የሁለት ልጆች እናት የሆነችው ዘቢባ ዩሱፍም ከተማዋን ለቆ ለመሄድ ምንም አይነት አቅም እንደሌላት በመግለጽ

ዓለም አቀፍ ተቋማት እጃቸውን እንዲዘረጉላቸው ጠይቃለች። ያለው ሰው እኮ ነው የሚወጣው። እኛ በምን እንወጣ? ምንም ነገር የለንም። የቀን ሰራተኛ ምን ይዘን እንወጣለን? ነው ወዛስ ብለሽ ነው የምንበላው። ነገር የለም። ሀያ ብር የለም። እጄ ላይ እጄ ላይ አልኩሽ። ምንም ነገር የለም። ዝም ብለን ነው ቁጭ ብለን ያለ ነው። ህጻን አሉ፣ ብዙ ህጻን አለ። ንግቢያችን ባለ ህፃን ነው አንድ ሰው

አስር አመቷ ነው። አንድ አራት አመት ነው። ተኩሰ ቁጥስ እየነግጣሉ ያለ እሳሉ ራብ አለ በዛ ላይ ቤት ነው ተዘዘግተን ያለ ነው። ጎረቤት በሞላ ሱዳን በይ ምን በይ ምንም የለብም እኛ ብቻ ነን ያለ ነው። ልብስ አጥበን ልብስ ተኩሰን የሱዳን ቤት አዝተን ነው ንበላ

ያተቋረጠ ተሳሰሩ ምን እናርግ። ሀርቱም አሁን ባለችበት የጸጥታ መታወክም ሆነ የመሰረተ ልማት መቆራረጥ ለኑሮ የምትመች አይደለችም። ስደተኞቹም ሊረዳቸው የሞከረ የመንግስትም ሆነ የዓለም አቀፍ ተቋም አለመኖሩን ለአሜሪካ ድምጽ አስታውቋል። በሀርቱም በቀን ሰራተኝነት የሚሰራው ተሰማህ አንድ ሰው በአሁን ሰዓት የሚሻው ነገር ቢኖር ወደ ኢትዮጵያ መመለስ ብቻ እንደሆነም ይናገራል። አሁን ኢትዮጵያ እስከ መተማ ድረስ ያው መቶ ሀምሳ ሺህ እያሉ ነው እንግዲህ መቶ ሀምሳ መቶ ሰላሳ ሺህ እያሉ ነው እንግዲህ

ያው እኛ መቶ ሀምሳ ቀርቶ ሰላሳ ሺ ራሱ ከየት እናመጣለን። አቅም የለንማ እንግዲህ የለኝም ገንዘብ የለኝም ምን የለኝም። የሚበለው ነገር አጥቼ ራሱ ከልጆች ለምኜ የበለው ነው ራሱ እኔ እኮ ለመሄድ ወደ ሀገር ለማግባት ነው የምንፈልገው። ማለት ወደ ኢትዮጵያ መመለስ ግን የሁሉም ኢትዮጵያውያን ምርጫ አይደለም። በፖለቲካ ጥገኝነት ላይ የሚገኙት አቶ ብርሃነ ማርያም ተሰማ ምንም እንኳን ከአምስት ቤተሰቦቻቸው ጋር ሀርቱምን ለቆ ለመሄድ የሚያስችል አቅም ባይኖራቸውም

ተኩስ አልቆመም። የተተኮሰነ ሰው የሞተነ ሰው በየጊዜው በየቀኑ ነው የሚሞተው። የቆመ ተኩስ የለም፣ ምንም ተኩስ አላቆሙም። በጣም ችግር ላይ ነን፣ በጣም እያለቀስን ነው። በእውነት ከምልሽ በላይ ነው ችግሩ ማለት ነው። እና እናንተ ድምፅ ሆኑን፣ ለአለም መንግስት አሳውቁልን ይሄን ችግር፣ የአለም ህዝብ ይስማለን፣ ኢትዮጵያ ህዝብ ይስማለን። በአንጻሩ የአሜሪካ ድምፅ ባህርቱም የሚገኘው የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነርን በስልክ ለማነጋገር ተደጋጋሚ ሙከራ ቢያደርግም ለጊዜው አልተሳካም።

ከፍተኛ ኮሚሽነሩ ፊሊፖ ግራንዲ ከትላንት በስቲያ ባወጡት መግለጫ በአስር ሺዎች የሚቆጠሩ ስደተኞች በጸጥታ ምክንያት ሀገራቸውን ለቀው በመውጣት ላይ እንደሆኑ አስታውቀዋል። በአሁኑ ሰዓት በሱዳን ሶስት ነጥብ ሰባት ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮች እንዳሉና ይሄ አሃዝም ዕለት ዕለት እየጨመረ እንደሚገኝ ጠቁመዋል።

ኮሚሽነሩ አክለውም ድርጅታቸው በጸጥታ ምክንያት ስራውን በተገቢ መንገድ ለማከናወን እክል እንደገጠመው በመጥቀስ ለሁለቱም ተፋላሚ ኃይሎች የሰላም ጥሪ አድርጓል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለሁ። ቀጣዩም ዘገባ በሱዳን ያቆየናል።

በሱዳን ተዋጊ ኃይሎች መካከል ተደርሶ የነበረው የተኩስ አቁም ስምምነት ሙሉ ለሙሉ ተግባር ላይ ባለመዋሉ በዋና ከተማዋ ካርቱምና አጎራባቹ ኡምድርማን ከተማ ከአርብ ጠዋት ጀምሮ ከፍተኛ ፍንዳታና የተኩስ ልውውጥ ሲካሄድ መዋሉን ነዋሪዎች ገልጸዋል። የሱዳን ጦር ተቀናቃኙ ፈጥኖ ደራሽ ድጋፍ ሰጪ አርኤስኤፍ አንድ የቱርክ አውሮፕላን ላይ ተኩሶ መምታቱን ክስ ያቀረበ ሲሆን አርኤስኤፍ ግን ክሱን አስተባብለዋል።

በሁለቱ ጄኔራሎች ምክንያት የሚካሄደውን የስልጣን ሽኩቻ በመቶዎች የሚቆጠሩ ሰዎችን ለእልፈት የዳረገ ሲሆን በሺዎች የሚቆጠሩ ሱዳናውያን ሀገሪቱን ለቀመው ለመውጣት መረባረባቸውን ቀጥለዋል። በተለያዩ የዜና አውታሮች የተጠናቀሩ ዘገባዎችን አሰባስባ ስመኝሽ ቆየ እንደሚከተለው ታሰማናለች።

በሱዳን እየተዋጋ የሚገኘው ፈጥኖ ደራሽ ድጋፍ ሰጪ ኃይል ወይም አርኤስኤፍ ዜጎቹን ለማስወጣት ከካርቱም ውጪ በሚገኘው ዋዲ ሴድና አውሮፕላን ማረፊያ ሊያርፍ የነበረ የቱርክ አውሮፕላን ላይ ተኩሶ በመምታቱ የደዳጅ ማስተላለፊያው ላይ ጉዳት አድርሷል ሲል የሱዳን ጦር አስታውቋል። የአርኤስኤፍ ኃይል በበኩሉ የቀረበበትን ክስ አስተባብሎ ባወጣው መግለጫ የጦር ሰራዊቱ ውሸት እያሰራጨ ነው ብሏል። ሰራዊታችን ከእኩለ ሌሊት ጀምሮ ለመተግበር በተስማማ

የሰብዓዊ ተኩስ ማቆም ስምምነት እንደጸና ነው ያለው የአርሴፍ መግለጫ በአምዱርማን የሚገኘው ዋዲ ሴድና አውሮፕላን ማረፊያ ሊያርፍ የነበረ አውሮፕላን ኢላማ አድርገዋል የሚለው እውነት አይደለም ብሏል። የቱርክ መከላከያ ሚኒስትር በበኩሉ ዜጎቹን ለማውጣት የተጠቀመበት አውሮፕላን እንደተተኮሰበት ገልጾ ምንም አይነት ጉዳት ግን አለመድረሱን አመልክቷል። ሁለቱ የሱዳን ተቀናቃኝ ኃይሎች የተኩስ ማቆም ስምምነቱን ከሐሙስ ማታ ጀምሮ ለ72 ሰዓታት ለማራዘ

ና ሰብዓዊ እርዳታ እንዲደርስ ለማድረግ ተስማምተው የነበረ ቢሆንም በዋና መዲናዋ ካርቱም ውጊያው መቀጠሉን የአይን እማኞችና

በቀጥታ የተላለፉ የቪዲዮ ምስሎች ያሳያሉ። አርብ ዕለት በአየር ኃይሎች ታንኮችና መድፎች የታገዘው ጥቃት ካርቱምን ማመሳቸውን በመቀጠላቸው መዲናዋ በጥቁር ጭስ ታፍናለች። በተደጋጋሚ ሊደረጉ የተሞከሩት የተኩስ ማቆም ስምምነቶች የውጭ ሀገራት ዜጎቻቸውን በተሽከርካሪዎች፣ በአውሮፕላኖችና በባህር ኃይሎች በመታገዝ እንዲያስወጡና በአስር ሺዎች የሚቆጠሩ ሱዳናውያን ደህንነታቸው የሚጠበቅበትን ስፍራ ፍለጋ እንዲሰደዱ እድል

ከመፍጠሩ ውጪ ግጭቱን ሙሉ ለሙሉ ማስቆም አልቻለም። በሱዳን ተጠባባቂ የሰብአዊ እርዳታ አስተባባሪ የሆኑት አብዱ ዲያንግ ትላንት ለጋዜጠኞች በሰጡት መግለጫ ከግጭቱ በፊትም በሱዳን የሚፈለገው የሰብአዊ እርዳታ 15 ሚሊዮን ሰዎችን ያማከለ እንደነበር አስታውሰው፣ አሁን ያለው ቀውስ ያስከተለውን ተጨማሪ የሰብአዊ እርዳታ ፍላጎት ለመገምገም ግን አስቸጋሪ መሆኑን አመልክተዋል።

የሰብአዊ እርዳታ ሰራተኞችን ጨምሮ በመቶዎች የሚቆጠሩ ሰዎች ተገድለዋል። በሺዎች የሚቆጠሩ ሰዎች ቆስለዋል። በካርቱም በዳርፉርና በመላው ሀገሪቱ ዝርፊያ እየተካሄደ ነው። በአሁኑ ወቅት በሀገሪቱ ምን እየተካሄደ እንደሆነና ምን አይነት ተጨማሪ ድጋፍ እንደሚያስፈልግ ለማወቅ እጅግ በጣም አስቸጋሪ ነው። በዚህ ውጊያ አጣብቅኝ ውስጥ ከገቡት መካከል በሱዳን ይማሩ የነበሩ ናይጄሪያውያን ተማሪዎች የሚገኙበት ሲሆን

ካርቱም የሚገኘው የዩኒቨርስቲያቸው ካምፓስ ለተፋላሚው የአርኤስኤፍ ኃይል እንደ ምሽግ እያገለገለ መሆኑንና ከሀገር የመውጣቱ ሂደት እጅግ የተንቀራፈፈ መሆኑን በመግለጽ አቤቱታቸውን አሰምተዋል። በዩኒቨርሲቲው የህግ ትምህርቱን ይከታተል የነበረው የ24 ዓመቱ ወጣት ኡመር ዩሱፍ ለሮይተርስ እንደገለጸው የናይጄሪያ ዜግነት ያላቸው ተማሪዎች ምግብም ሆነ ንጹህ ውሃ ሳያገኙ ለአራት ቀናት በዩኒቨርሲቲው ሲጠብቁ ቆይተዋል። በቪዲዮ የተቀረጸው ምስልም በከፍተኛ

ሁኔታ የተጨነቁ ሰዎች ከዩኒቨርሲቲው ውጪ ሻንጣቸውን ይዘው ቆመው ሲጠባበቁ ያሳያል ከዚህ ስፍራ የማስወጣት ሂደቱ በደንብ ያልተደራጀ አስፈላጊውን ነገር ያልያዘ ነው ላለፉት አራት ቀናት ተማሪዎች እዚህ ታግተዋል የምግብ የንጽህ ውሃ የኤሌክትሪክ ምንም አቅርቦት የለም እዚህ ቁጭ ባልንበት ራሱ በየቦታው ማለት ይቻላል የጥይት ድምፅ ይሰማል እዚህ ደህንነታችን የተጠበቀ አይደለም

የሱዳን ግጭት ከተባባሰ ወዲህ የውጭ ሀገራት ዲፕሎማቶቻቸውንና ዜጎቻቸውን ለማስወጣት ጥረት እያደረጉ ቢሆንም በሺዎች የሚቆጠሩ ናይጄሪያውያን ግን አሁንም ካርቱን ከሚገኘው የአፍሪካ ዓለም አቀፍ ዩኒቨርሲቲ የሚያስወጣቸውን ለማግኘት እየተጠባበቁ ነው። የናይጄሪያ ፕሬዚዳንት መሐሙዱ ቡሐሪ መንግስት

አብዛኞቹ ተማሪዎች የሆኑትን ዜጎቹን ወደ ግብጽ ለማስወጣት ሁለት መቶ ሃምሳ አውቶቡሶችን ለመቅጠር አቅዶ የነበረ ቢሆንም እስካሁን ማግኘት የቻለው አርባ አውቶቡሶችን ብቻ መሆኑን አስታውቋል።

ዋናው ችግር የአርኤስኤፍ ወታደሮች የዩኒቨርሲቲውን አካባቢ መክበባቸው ነው። እኛን እንደ መከላከያ እየተጠቀሙብን ነው፣ ምክንያቱም ተማሪዎችን ከከበቡ የቦምብ ጥቃት ኢላማ አይሆኑም። ናይጄሪያ በሱዳን ከፍተኛ ቁጥር ያላቸው ተማሪዎች ካላቸው ሀገራት ተርታ የምትመደብ ሲሆን በሱዳን የሚገኙ 5500 ዜጎቿን ለማስወጣት የሚያስችል ሁኔታ እንዲፈጠርላት ጠይቃለች። ይህ በእንዲህ እንዳለ ኢትዮጵያ በሚገኘው የቻይና ኤምባሲ ታግዘው በኢትዮጵያ በኩል ከሱዳን መውጣት

ማምጣት የቻሉ 49 የቻይና ዜጎች ሀሙስ ጠዋት ከአዲስ አበባ ተነስተው ቤጂንግ መግባታቸውን ቻይና አስታውቃለች። በተለያዩ አካላት ትብብር በሁለት ዙር ከሱዳን የወጡት የቻይና ዜጎች በኢትዮጵያ አየር መንገድ ቻርተር አውሮፕላን ታግዘው አዲስ አበባ የደረሱት ሮብለት ነበር። በኤምባሲያችን ሰራተኞች ጥረት ከሱዳን ትናንት ማክሰኞ ተነስተን ከሁለት ሰዓት በኋላ ወደ ኢትዮጵያ ገብተናል። የቀረውን ጊዜ ያሳለፍነው በመንገድ ላይ ነበረ። ትናንትና ከሀገር

ስንወጣ የነበረው ሁኔታ ግን ቀላል ነበር። መውጫ አግኝተው ከሱዳን ድንበር መድረስ ለቻሉ ሁሉም የውጭ ዜጎች ግን ከሀገር መውጣት እንደሚታሰበው ቀላል አይደለም። የውጭ ዜጎችን ከሱዳን በማስወጣት ድጋፍ እየሰጠ የሚገኘው ጊፍት ኦፍ ጊቨርስ የተሰኘ የደቡብ አፍሪካ የአደጋ ጊዜ ምላሽ ሰጪ መንግስታዊ ያልሆነ ድርጅት መስራች ኢምቲያዝ ሱሊማን እንዳስታወቁት በአውቶቡሳቸው ከጫኗቸው ሰዎች የተወሰኑት ፓስፖርታቸውን ሱዳን ጥለው በመምጣታቸው፣ ሌሎች ደግሞ በቂ የመጓጓዣ ሰነድ

ፍቃድ የሌላቸው በመሆኑ ወደ ግብፅ እንዳይገቡ ተከልክለዋል።

ትልቁ ችግር አብዛኞቹ ሰዎች ፓስፖርት የላቸውም። ፓስፖርት ከሌለ ደግሞ ድንበር ላይ ትልቅ ችግር ይፈጠራል። ስለዚህ ከብዙ ሀገራት የመጡ በርካታ ሲቪሎች በድንበሩ ላይ አሉ። ሁሉም የዲፕሎማሲ ስራዎች ተዘግተዋል። ምንም አይነት የቆንስላ ድጋፍ የለም። ስለዚህ መውጣት አይችሉም። የባንክ አገልግሎትም የለም፣ ገንዘብ የለም፣ ምግብ የለም፣ ስራም የለም። ሰዎች መውጣት ይፈልጋሉ። ሁሉም መንግስታት ዜጎቻቸውን ለማስወጣት የሆነ ነገር ማድረግ አለባቸው።

ይህ በእንዲህ እንዳለ ሱዳን ውስጥ ላለፉት ሁለት ሳምንታት ሲካሄድ የሰነበተው ውጊያ ሀገሪቱን ለከባድ ድህነትና ብጥብጥ እያጋለጣት ነው ሲሉ አንድ ከፍተኛ የአፍሪካ ሕብረት ባለስልጣን አሳስበዋል። የአህጉራዊ ሕብረት የፖለቲካ የሰላምና የጸጥታ ጉዳዮች ኮሚሽነር ባንኮሌ አዴዎሌ ረቡዕ ዕለት ለጋዜጠኞች ባደረጉት ገለጻ የአፍሪካ ሕብረት በሱዳን ውጊያ አንዳችም የውጭ አካል ጣልቃ ገብነት እንዲኖር አይፈቅድም ማለታቸውም ተመልክቷል።

በካርቱምና በሌሎችም ከተሞች በኤሌክትሪክ በውሃና በሌሎችም ወሳኝ ብሔራዊ የመሠረተ ልማት አውታሮች ላይ መጠነ ሰፊ ውድመት እየደረሰ መሆኑን ያሰመሩበት ባለስልጣኑ ውጊያው ያችን ሀገር ሊቀለበስ የማይችል ጉዳት ላይ ሊጥላት ይችላል ሲሉም ስጋታቸውን ገልጸዋል። የሱዳን ኢኮኖሚ ከግጭቱም በፊት አስከፊ ደረጃ ላይ ነበረ። አሁን ላይ ደግሞ

መላው ሱዳን በቀውስ ላይ ቀውስ ተደራርቦበታል። ይሄ ድርብርብ አደጋ ነው። የአፍሪካ ህብረት ተፋላሚዎቹን ወገኖች እንዲነጋገሩ ለመሸምገል የተቻለውን ሁሉ እያደረገ መሆኑን የተናገሩት የአህጉራዊ ህብረት ባለስልጣን አዴወዬ ህብረቱ ሁኔታውን እየተከታተለ መሆኑን አመልክተዋል። አፍሪካውያን የራሳቸውን ጉዳይ እራሳቸው መምራት እንደሚችሉ ያምናል ያሉት ባለስልጣኑ

የአፍሪካ ህብረት የውጭ ተዋናዮችን ጣልቃ ገብነት እንደሚያወግዝ አስምረው ግጭቱ ወደ ውክልና ጦርነት እንዳያመራ ዓለም አቀፉ ማህበረሰብ ከህብረቱ ጋር እንዲሰራ ጥሪ አቅርበዋል። ስመኘሽን አመሰግናለሁ። ለምሽቱ ያዝንላችሁ የመጨረሻ ዘገባ ለችግር የተጋለጡ ሕፃናትና ቤተሰቦቻቸውን በመርዳት ስራ ላይ ስለተሰማራው ወገን የኢትዮጵያ ማህበር ያስቃኝናል። ኬኔዲ አባተ ይቀጥላል።

ወገኔ የኢትዮጵያውያን ማህበር ከዛሬ 23 ዓመት በፊት በዩናይትድ ስቴትስ በሚኖሩ አስር ኢትዮጵያውያን ጓደኛሞች የተመሰረተ የበጎ አድራጎት ማህበር ነው። ለችግር የተጋለጡ ሕፃናትንና ቤተሰቦቻቸውን በትምህርት፣ በምግብ፣ በመጠለያና መሰል ፍላጎቶቻቸው በመርዳት ህይወታቸውን የማሻሻል ተልእኮ ያለው ማህበሩ ባለፉት ዓመታት በርካቶችን ለቁም ነገር አብቅቷል። በአሁኑ ወቅትም በአዲስ አበባ ከተማ ከ360 በላይ ሕፃናትንና ታዳጊዎችን ከነቤተሰቦቻቸው በመደገፍ ላይ የሚ

ገኝ ሲሆን የተመሰረተበትን 23ኛ ዓመት በአዲስ አበባ መካኒሳ አካባቢ በሚገኘው ዞማ ሙዚየም ድጋፍ ከሚያደርግላቸው ቤተሰቦች ጋር አክብሯል። ህይወትን በጎዳና ላይ እስከ መምራት ተገዳ እንደነበር የምትገልጸው የሶስት ልጆች እናት የሆነችው ወርቅነሽ ውቡ ከወገኔ ማህበር ቤተሰቦች መካከል ነች። ወገኔ ከ2013 ጀምሮ ድጋፍ ያደርግልኛል።

ወገኔ ማለት ለእኔ እናትም አባትም እህት ወንድም ያላረገልኝም። በብዙ ነገር ደርሰውልኛል። ጎዳና ላይ ነበርኩ። ምን በላው ምን ጠጣ የለም። ከጎዳና ትንሽዬ ቁሽና ነገር አስጠግተውና እዛ እየኖርን ነው ያገኙን ወገኔ ማለት ጎዳና የወጣሁት በትንሹ ልጅ እድሜ ነው። ብቻ ስምንት አመታችን አንድ ላይ እንኖር ነበር። በትንሹ ልጅ እድሜ ከባለቤቴ ጋር ማለት ነው። እዛ እሱ ጥሎኝ ጠፋ።

የምንከፍለውም የምንበላውም አልነበረም። በሰዓቱ በዛ ጎዳና ወጣሁ። ቀበሌን ቤት ጠይቅ ነበረ ማመልከቻ ምናምን ነበረኝ። እነሱም ዲያዩኝ ያልቻሉ ታቅሜ በላይ ሲሆን እዚህ ወረዳ አሶስት ሸራ ጥሬ ወጣ። አሁን ግን በጥሩ ሁኔታ እየኖር ነው ያለነው። ቢያንስ እንደ ልብ ምግባቸውን እንኳን አልጨናነቅም፣ መጠለያ ብዬ አልጨናነቅም። እየከፈሉኝ ነው።

ሰናይ፣ ታበበ ሌላዋ የወገን የቤተሰብ ናት። ልጅን በማይሊት ሊጀንሲ ትምህርት ቤት ነበር ማስተምረው እና ልብስ እያጠብኩኝ ሰው ቤት እየሰራው ነበር ማስተምረው። ኮረና ገባ ባጋጣሚ። በዛን ጊዜ በጣም ቸገረኝ። የምከፍለው ምንም ነገር የለኝም። አልፋትኝ ክፍያ አልተከፈለም ተብሎ ሲደወልኝ ትምህርት ቤት ማለት ነው። ሊስትሮዎች አካባቢ ቁጭ ብዬ ድንች እሰራለኝ፣ ድንች እየቀቀልኩ ማለት ነው። ያንን እየሰራውኝ እያለ ስፖንሰር አፈላልጋ

ጠራች ሲሄድ ወገኔ ጋር ነው ያገናኘች። የቀረውን የተቋረጠውን ሁሉ ከፍሎ ማለት ነው። ወገኔ ይህን ሁሉ ነገር አድርጎልኛል። ልጄ ትምህርቱ እንዳይቋረጥ ከፍሎ አስቤዛውን ችለው ልብሱን በስርዓት በቃ እኔ እውነቴን ነው የምልህ፣ ወገኔ ማለት እናቴ

አባቴ ካሳደጉኝ በላይ ነው ወገኔ። ወገኔ ማለት ለእኔም ሆነ ለልጄ ማለት ነው። አስቀድሞ እንደ እግዚአብሔር እንዲ ዘቅዝቆ ነው ያየኝ ብዬ ነው ወገኔ። የኢትዮጵያውያን ማህበር እንደ ሰናይትና ወርቅነሽ ሁሉ በ23 ዓመታት ዕድሜው ከ800 በላይ ለሚሆኑ ቤተሰቦች ድጋፍ አድርጓል። ከወገኔ ማህበር መስራቾችና የቦርድ አባላት አንዷ የሆነችው ኤልሳቤጥ አፈሳ ስለ ማህበሩ አመሰራረትና አላማ ታብራራለች።

ወገን የተመሰረተው በተወሰኑ ጓደኛሞች፣ በቃ በክብ ጠረጴዛ ላይ ቁጭ ብለን አገራችንን ምን ማድረግ እንችላለን። እኛ በጣም ህጻናት ሆነ እንወጣ ነው፣ ግን ከሀገራችን ብዙ ነገር አግኝተናል። ቤዛችን አገራችን ነው። ድህነቱንም አይተነዋል፣ መከራውንም፣ ስቃዩንም ብዙ ነገር ያየን ሰዎች ንና አሜሪካን ሀገር ደርሰን ራሳችንን ስንችል ምን ማድረግ አለብን እያለን ሁሌ እንነጋገራለን እንደ ቀልድ።

እንዲህ እያወራን ሳለን ለምን ትንሽ ነገር አንጀምርም፣ በቃ ብለን እቺ ወገን የምትባለው አንድ ድርጅት አስር መስራች አባሎች ነበርን እንደስሆነን አቋቋም ስንጀምር፣ በጣም በትንሽ ነው የጀመርነው። አስር ብር በወር እያጠራቀምን አንድ ሁለት ቤተሰቦች እየመጣን አይተን ከላስቲክ ቤት እያወጣን ቤት እየተከራየን አንድ ጥሩ ዜጋ ለማውጣት ነው አላማችን እና በጣም ቀስ በቀስ ያደገ ነገር ነው።

ድጋፍ የሚደረግላቸው የወገን የቤተሰብ አባላት በተለያዩ ሰዎች ጥቆማ ቀርበው በቦርዱ ግምገማ እንደሚለዩም የገለጸችው ኤልሳቤት ስለሚደረገው ድጋፍም ዘርዝራለች። እኛ ዋናው ፎከሳችን ትምህርት ላይ ነው። ቤተሰብ በምናነሳበት ጊዜ ስናነሳ አንደኛ መርሃችን ነው፣ ፋሚሊውን ነው የምናነሳው። አንድ ልጅ አይደለም የምናስተምረው የምናነሳው እና ቤተሰቡን አንስተን ቤት ከሌላቸው ቤት ተከራይተን ሁሉን ነገር እኛ ነን የምናሟላላቸው። ከዛ ወዲያ እንግዲህ

ያው ቀለብ በየወሩ የተወሰነ ለእያንዳንዱ ቤተሰብ በቤተሰብ ቁጥር መጠን የምንሰጠው ተቆራጭ አለን ለእያንዳንዱ ቤተሰብ ባንክ አካውንታቸው ውስጥ በወር የተወሰነ ብር ይገባላቸዋል ከዛ ደግሞ ምግብ ብቻ ሳይሆን ለልብስም ለዩኒፎርምም ለመጽሐፍ መግዣም ለሁሉም ባንካቸውን ከታለን ቀጥታ ትምህርት ላይ ደግሞ ብዙዎቹን ከፍለን ነው የምናስተምራቸው ስለዚህ ለእሱም ወጫችን የኛ ነው ማለት ነው

ደከም ስሉብን ደግሞ ቱተርም ቀጥረን እናደርግላቸዋለን። ሌላው ራሳቸው ደግሞ የሚጠይቁን ነገሮች አሉ። ሃይስኩል ሲደርሱ ስልክ የሚያስፈልጋቸው ልጆች አሉ። ወደ ካሌ ሲገቡ ኮምፒውተር የሚያስፈልጋቸው ልጆች አሉ። እያየን እሱንም ደግሞ እናሟላላቸዋለን።

ስራ መስራት የሚችሉ ቤተሰቦች ከሆኑ ለእነሱ ስራ እናቋቁማለን። ወገኔ በእስካሁኑ ጉዞው ብዙዎችን ለቁም ነገር ማብቃቱንና ራሳቸውን ችለው እንዲቆሙ ማድረጉን የገለጸችው ደግሞ ሌላዋ የማህበሩ መስራችና የቦርድ አባል ቀለም ወርቅ ማምናት። በአለፉት 23 አመታቶች ውስጥ ወገኔ ብዙ ጥሩ ዜጋዎች አፍርቷል ከዶክተር እስከ መምህር እስከ ዳይሬክተር፣ ሶሻል ወርከር፣ ነርስ ያላፈራ ነው አይነት ልጅ የለምና

በዛ መንገድ ስታየው ከልጅነታቸው ከህፃንነታቸው ጀምረው ትምህርታቸውን ጨርሰው ስራ ይዘው ትዳር ይዘው ልጅ ወልደው ጥሩ የኢትዮጵያዊ ዜጋ ሆነ ስታያቸው ከዚህ በላይ ምንም የምገልጽበት መንገድ የለኝም። ምክንያቱም ስንጀምር ህፃን የነበሩት አሁን በጣም በቃ አንዳንዶቹ የኛም ኢምፕሎዪስ ሆነዋል ከመልሰው ደግሞ እነሱ እኛን እየረዱ ናቸው።

ወገኔ ለሚያከናውነው ስራ እስካሁን የተለያዩ በጎ ፈቃደኞች ድጋፍ እያደረጉ እንደሆነ የምትገልጸው ኤልሳቤጥ ማኅበሩ ተደራሽነቱን ለማስፋት ያለበትን የቦታ ችግር እንዲቀርፍ ተጨማሪ ድጋፍ ይፈልጋል ትላለች። አሁን እንግዲህ እኛ አንደኛ የሚያስፈልገን ሰፋ ያለ ቦታ ነው። እኛ ልጆቻችን ላይ ነው መስራት የምፈልገው ብዙ ነገር ላይ

ጥሩ ነገር ህይወትን መለወጥ ነው ምንፈልገው። ስለዚህ አንዳንድ በጎን የሚመጡ ችግሮችን ግን የሚካፈለን ሰው እንፈልጋለን። አሁን ቤት ክራይ በጣም የሚይዘን ነገር እሱ ነው። እሱን ሊቀርፍ ሊቀረፍልን ከቻለ ከኛ ጋር አብሮ ሚሰራ ካገኘን መንግስትን የሚሰጠን በጣም ደስ ይለናል። በመተባበር ኢትዮጵያን መቀየር እንችላለን የምትለው ቀለም ወርቅ ደግሞ ተከታዩን መልእክት አስተላልፋለች። ወገኔ ኢትዮጵያን ፋውንዴሽን ያው

በትንሽ ጓደኛ ሙሽት ጀምሮ እዚህ ደረጃ ደርሷል በ23 አመት ውስጥ። እኛ ያለምንም ክፍያ በቮለንቲርነት ነው የምንሰራው። ይህንን የምንሰራው የአገር ፍቅርና የወገን ፍቅር ስላለን እና ለሀገራችን እንዴት ጊቭ ባክ እንደምናረግ ስናስብ ያመጣነው ሀሳብ ነው እና እንደ አንድ መልእክት ማስተላለፍ ብፈልግ ሁላችንም ከጎናችን የተቸገረውን ብንረዳ

በጣም ብዙ ለውጥ እናመጣለን እና እኔም አንተም እሱም እሷም አንድ በቃ ጎናችን ያለውን አረጋዊም ይሁን የታመመም ይሁን መማር ያለበት ምግብ ያጣም የተቸገረም ቢሆን ትንሽ ብንረዳ አገራችን ኢትዮጵያ የት ትደርሳለች! እና መተባበርና መፈቃቀር ነው ያለብን። ወገኔ የኢትዮጵያውያን ማህበር ሁሉም ሴቶች በሆኑ ሰባት መስራቾቹ እየተመራ ነው የበጎ አድራጎት ስራውን የሚያከናውነው። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን በመስተንግዶ ሀብታሙ ስዩም በምስልና ድምፅ ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ቆይተናል ዋና አዘጋጃችን ጽዮን ግርማ ናት ከመላ የቪኦኤ ባልደረቦች ጋር በመሆን እሰናበታችኋለሁ ሰናይ ምሽት ይውላችሁ።